Agarinha Report. በአዲስ አበባ የኤችአይቪ ኤድስ ስርጭት በወረርሽኝ ደረጃ ይገኛል ተባለም። ኢትዮጵያ በኤችአይቪ ኤድስ የተያዙ ሰዎች ከግማሽ ሚሊየን በላይ መድረሳቸው የተገለጸ ሲሆን በዚህም በአዲስ አበባ ከተማ ያለ የስርጭት ምጣኔ በአገር አቀፍ ደረጃ ከተመዘገበው በእጅጉ ከፍ ያለ መሆኑን በቅርቡ በተደረገ ጥናት ይፋ ተደርጓል። የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ባካሄደው ጥናት በአዲስ አበባ ያለው የስርጭት መጠን 3.14 በመቶ ሆኖ ሲገኝ የሀገር አቀፉ ምጣኔ ግን 0.83 በመቶ እንደ እንደሆነ አስቀምጧል። የዓለም ጤና ድርጅት አንድ የቫይረስ ወይም ባክቴሪያ ተጠቂዎች ቁጥር ከጠቅላላው ህዝብ ውስጥ አንድ ከመቶ እና ከዚያ በላይ ከሆነ በወረርሽኝ ደረጃ እንዲቆጠር ይደነግጋል። በዚህም መሰረት በአዲስ አበባ ያለው የ3.1 4 በመቶ ከፍተኛ መሆኑ ነው የተጠቀሰው እንደ አውሮፓውያኑ ዘመን አቆጣጠር በ224 25 በጀት ዓመት አዲስ በኤች አይ ቪ ኤድስ ተይዘዋል ተብለው የተገመቱ ዜጎች ቁጥር 7962 ሲሆን በየአመቱ በአማካይ 9560 ሰዎች በኤች አይ ቪ ኤድስ ምክንያት ህይወታቸውን ያጣል አይጣሉም ተብሏል። በሀገር አቀፍ ደረጃ ከኤች አይ ቪ ኤድስ ጋር እንደሚኖሩ ከሚገመቱ ሰዎች መካከል 94 በመቶ የሚሆኑት ተመርምረው ራሳቸውን አውቀው መድኃኒት እንደጀመሩ በጥናቱ መረጋገጡም ተጠቅሷል። የቫይረሱ ስርጭት ከ0 እስከ 14 ዓመት ዕድሜ ያላቸው ሕፃናት 16 በመቶ፣ ከ15 እስከ 24 ዕድሜ ያላቸው ወጣቶች 34 በመቶ እንደዚሁም 25 ዓመት እና ከዚያ በላይ የሆኑ አዋቂዎች ደግሞ 51 በመቶ የሚሆነውን ቁጥር ይሸፍናሉ ተብሏል። በተለይ የአፍላና ወጣት ሴቶች የኤች አይ ቪ ኤድስ ስርጭት 1.7 በመቶ እንደሆነ በጥናቱ ተረጋግጧል። ማህበረሰቡ ያለው ግንዛቤ አነስተኛ መሆኑን ታማሚዎች እንዲገለሉ ያደርጋል የተባለ ሲሆን ራሳቸውን እያገለሉ ያሉ መኖራቸውም ነው የተነሳው። ቁጥሩ ሲታይም 38 በመቶ ይሆናል ተብሏል። ይህ መረጃ ይፋ የሆነው በዓለም አቀፍ ደረጃ ለ38ኛ ጊዜ በኢትዮጵያ ደግሞ ለ37ኛ ጊዜ ተግዳሮቶችን በመቋቋም የኤችአይቪ ኤድስ ስርጭት ምላሽን በዘላቂነት እናረጋግጥ በሚል መሪ ቃል ህዳር 22 ቀን በተከበረው የኤችአይቪ ኤድስ ቀን ነው። በኢትዮጵያ ያሉ ብሔራዊ ፓርኮች ሰፊ የመሰረተ ልማት ክፍተት አለባቸው አለ። የኢትዮጵያ የፌዴራል ዋና ኦዲተር መስሪያ ቤት ከ2014-2017 ዓ.ም በተካሄደ የኦዲት ጥናት በዋና ዋና ፓርኮች እና የቱሪስት መዳረሻዎች መንገዶች፣ ኤሌክትሪክ፣ ውሃ፣ የቴሌኮሙኒኬሽን አገልግሎት፣ የማረፊያ ቦታዎች እና መሰረታዊ አገልግሎቶች የተበላሹ፣ ያልተሟሉ አሊያም ሙሉ በሙሉ የሌሉ ናቸው ብሏል። የፌዴራል ዋና ኦዲተር መስሪያ ቤት ከሰሜን እና ባሌ ብሔ ብሔራዊ ፓርኮች በስተቀር ሌሎቹ አስራ አንዱ ብሔራዊ ፓርኮች መሰረታዊ የመሰረተ ልማትና አጠቃላይ የአስተዳደር እቅዶች የሌላቸው አሊያም በአግባቡ ያልተተገበሩ ሆነው አግኝቻቸዋለሁ ብሏል። የፌዴራል ዋና ኦዲተር መስሪያ ቤት ባቀረበው ሪፖርት በጥናቱ መሰረትም የቱሪስት መዳረሻ መሰረተ ልማት ያልተሟላላቸው ብሎ እንደ አብነት የጠቀሳቸውም የአዋሽ ብሔራዊ ፓርክ፣ የገራሌ ብሔራዊ ፓርክ፣ የአብያታ ሻላ ሐይቆች ብሔራዊ ፓርክ እና የሰንቀሌ ቆርኬዎች መጠለያ ስፍራ ተጠቅሰዋል። የኦዲት ሪፖርቱ ዋነኛ ችግር አድርጎ የጠቀሳቸውም የቱሪዝም ሚኒስቴር ለቱሪስት ስፍራዎች አነስተኛውን የመሰረተ ልማት ደረጃዎች አለመወሰኑ፣ የቁጥጥር ማዕቀፎች ማነስና የቅድ እጥረቶች፣ እንደዚሁም ፓርኮቹ ያለ ቅድ ወይም ደካማ አተገባበር መስራታቸውን ጠቅሷል። መሰረታዊ የመሰረተ ልማት አውታሮች ላይ ማሻሻያና ኢንቨስት ካልተደረገ የኢትዮጵያ ቱሪዝም ዘርፍ የስራ ዕድል የመፍጠር ኢንቨስትመንት የመሳብና የውጭ ምንዛሬ የማምጣት ግቡን ማሳካት አይችልም ሲል የፌዴራል ዋና el Ministerio para el ኢትዮጵያ በሀገር አቀፍ ደረጃ ለህፃናት የሚሰጠውን የጉበት በሽታ መከላከያ ክትባት መስጠት ጀመረች። ህፃናት በተወለዱ በ24 ሰዓት ውስጥ የሚሰጠው የመከላከያ ክትባት ማስጀመሪያ መርሃ ግብር በአበበች ጎበና የእናቶችና ህፃናት ሆስፒታል ተካሂዷል። በስነ ሥርዓቱ ላይ የተገኙት የዓለም ጤና ድርጅት የኢትዮጵያ ተወካይ ፍራንሲስ ቺካስት ሄፓታይተስ ቢ በዓለም አቀፍ ደረጃ ትልቁ የጤና ፈተና ነው ብለዋል። በዓለም ላይ 254 ሚሊዮን ዜጎች የጉበት ቫይረስ ይኖርባቸዋል ተብሎ እንደሚገመት የተናገሩት ተወካዩ የበሽታውን ስርጭት ለመግታት ካሉት ውጤታማ መሳሪያዎች አንዱ ኢትዮጵያ አሁን ያስጀመረችው ክትባት ነው ብለዋል። የዓለም ጤና ድርጅት ከአውሮፓውያኑ 2022 እስከ 30 ኤችአይቪ፣ ሄፓታይተስንና ሌሎች ተላላፊ በሽታዎች የህብረተሰብ ጤና ስጋት እንዳይሆኑ ለማድረግ አቅዶ እየሰራ ነው ብለዋል። አክለውም በአውሮፓውያኑ 2022 ብቻ ከአንድ ሚሊየን በላይ ዜጎች በሄፓታይተስ ቢ የጉበት ቫይረስ ህይወታቸውን ማጣታቸውንና ከነዚህም ውስጥ አብዛኞቹ አፍሪካውያን ናቸው ብለዋል። የአዲስ አበባ ከተማ አስተዳደር ከንቲባ ጽፈት ቤት ከግብር አሰባሰብና ከገቢዎች አገልግሎት አሰጣጥ ጋር የተያያዙ ቅሬታዎችን ለእኔ ያቅርቡልኝ አለም። የአዲስ አበባ ከተማ ከንቲባ ጽፈት ቤት የከተማዋ ነዋሪዎች ከግብር አሰባሰብና ከገቢዎች አገልግሎት አሰጣጥ ጋር በተያያዘ ለሚያነሷቸው ቅሬታዎች መፍትሔ ይሆናል ያለውን አዲስ አሰራር መዘርጋቱን አስታውቋል። በከተማዋ ገቢዎች ቢሮ ስር ተመሳሳይ የቅሬታ መቀበያ አሰራር እንዳለ የታወቀ ቢሆንም በቢሮው የቅሬታ መቀበያ አሰራር እርካታ ያልተሰማቸው ግብር ከፋዮች በአዲሱ የቅሬታ ማስተናገጃ ስርዓት መሰረት ከገቢ አሰባሰብ፣ ከሰራተኞች ስነምግባርና ከአገልግሎትና አገልግሎት አሰጣጥ ጋር የተያያዙ ቅሬታዎቻቸውን ማቅረብ እንደሚችሉ ጽህፈት ቤቱ በማህበራዊ ትስስር ገጹ አስታውቋል። በአዲሱ አሰራር መሰረትም ቅሬታ ያላቸው ወገኖች ዘወትር ሐሙስ የአስተዳደሩ ኃላፊዎች በሚገኙበት የቅሬታ ሰሚ መድረክ ላይ ማቅረብ እንደሚችሉ እና ቅሬታቸው ተጣርቶ ምላሽ እንደሚሰጣቸው ተገልጿል። ጽፈት ቤቱ ቅሬታ ወይም ጥቆማ ያላቸው ወገኖችም በሚስጥር ጥቆማ የሚሰጡበትን የ9977 የጥፋት ነፃ የስልክ መስመር ጥሪ ማዕከልን ጨምሮ ቅሬታቸውም በአካል ለበላይ አመራር ማቅረብ እንደሚችሉም ገልጿል። የነዳጅ ተሽከርካሪዎች በካይ ጋዝ መቆጣጠሪያ እንዲገጥሙ ሊገደዱ ነው። በነዳጅ የሚሰሩ ተሽከርካሪዎች በካይ ጋዝ መቆጣጠሪያ መሳሪያ እንዲገጥሙ በማድረግ የካርቦን ልቀት መጠን ቁጥጥር ሊጀመር ነው ተብሏል። ተሽከርካሪዎቹ የሚለቁትን የበካይ ጋዝ መጠን የሚወስን የህግ መመሪያ ተዘጋጅቶ ወደ ስራ ሊገባ መሆኑን ነው የትራንስፖርትና ሎጂስቲክስ ሚኒስትሩ አለሙ ስሜ ያስታወቁት። ይህ ህግ በስራ ላይ መዋሉ በካይ ጋዝ እንዲቀንስ ያደርጋል። ስለዚህ በቅርቡ እናስጀምራለን ያሉት ሚኒስትሩ ለአሽከርካሪዎች ሰዎች እንዲዘጋጁ የተሰጠው የእፎይታ ጊዜ የተጠናቀቀ በመሆኑ በህግ ስልጣን የተሰጠው አካል የሚቆጣጠርበት መሳሪያዎች አሉት። በዚያ መሠረት እየመዘነ በፌዴራልም ሆነ በክልል የሚገኙ ተሽከርካሪዎች ላይ ተግባራዊ መደረጋቸውን ያረጋግጣል ብለዋል። ቁጥጥሩ በነዳጅ የሚሰሩ ተሽከርካሪዎች ሙሉ በሙሉ እንዳይኖሩ ያደርጋል ማለት እንዳልሆነ ያነሱት ሚኒስትሩ መስፈርቱን የማያሟሉ ተሽከርካሪዎች ግን እንደሚታገዱ አስገንዝበዋል። ኢትዮጵያን ጨምሮ ሌሎች የአፍሪካ ሀገራት በተገኙበት ባልጀርስ በተካሄደው የቅኝ ግዛት ወንጀሎች ዓለም አቀፍ ጉባኤ ላይ የአፍሪካ የቅኝ ግዛት ሰለባዎች መታሰቢያ ቀን ህዳር 21 እንዲሆን ጥሪ ቀረበም። ለሁለት ቀናት የተካሄደው ጉባኤው የአፍሪካ ህብረት ባስተላለፈው ውሳኔ መሰረት የተዘጋጀ ሲሆን መጠናቀቁን ተከትሎ በተሰጠው መግለጫ ላይ የአልጄሪያ ፕሬዚዳንት አብዱል መጂድ ተቡን ህዳር 21 የአፍሪካ የትራንስአትላንቲክ የባሪያ ንግድ የቅኝ ግዛትና የአፓርታይድ ሰለባዎች መታሰቢያ ቀን ሆኖ እንዲሰየም ሐሳብ ቀርብ በዋል። ለቅኝ ግዛት ወንጀሎች እውቅና ለመስጠት ወሳኝ እርምጃ ተብሎ የተገለጸው ይህ ጉባኤ አፍሪካ የፍትህና ካሳ የማግኘት መሳሪያዎች እንዲኖራት ያለመ ነው ተብሏል። ቅኝ ግዛትን ወንጀል ለማድረግ ወሳኝ የሆነው የመጀመሪያው አህጉራዊ እርምጃ በመጪው የአፍሪካ ህብረት ስብሰባ ላይ ቀርቦ እንደሚጸድቅ ይጠበቃል። በመጨረሻም ስፖርት። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከ22 ዓመት በኋላ ለአፍሪካ ዋንጫ አለፈም። ከ17 ዓመት በታች የኢትዮጵያ ብሔራዊ ቡድን ኬንያን በማሸነፍ ነው ለአፍሪካ ዋንጫ ማለፉን ያረጋገጠው። በአበበ ቢቂላ ስታዲየም በተደረገው የደረጃ ጨዋታ የኢትዮጵያ ወጣት ቡድን የኬንያቻውን 3 ለ0 በማሸነፍ ነው ከሁለት አስርት ዓመታት በኋላ ወደ አፍሪካ ዋንጫ የተመለሰው። በዚህም በርካታ ኢትዮጵያውያን ደስታቸውን በመግለጽ ላይ ይገኛሉ። ወጣቶቹ ተጫዋቾች ዳዊት ካሳው፣ ቢኒያም አብርሃና ብሩክ ኢላቸው የኢትዮጵያን ግቦች ከመረባ አገናኝተዋል። ወጣቱ አጥቂ ዳዊት ካሳው በአጠቃላይ ስምንት ግቦችን በማስቆጠር ብቃቱን አሳይቷል። በዚህም በርካቶች አድናቆት ችለውታል። የኢትዮጵያ ወጣት ብሔራዊ ቡድን አምበል ቢኒያም አብርሃ ቡድኑ ኢትዮጵያን በትልቅ መድረክ ማስጠራት እንደሚፈልግ ገልጿል። ቡድኑ ለፍጻሜ ባያልፍም ይዞ የነበረውን ግብ ማሳካቱን የገለጸው አምበሉ ቢኒያም አብርሃ ለተደረገላቸው ድጋፍ ህዝቡን አመስግኗል። በቀጣይም በአፍሪካ ዋንጫ ስለሚኖራቸው ግብ የተጠየቀው ተጫዋቹ ከፈጣሪ ጋር ወደ ዓለም ዋንጫ እናልፋለን ብለን ተስፋ እናደርጋለን ብሏል። ኮከብ ግብ አግቢነቱን ያስመሰከረው ዳዊት ካሳው በበኩሉ ይህን ያህል ግብ አገባለሁ ብዬ አላሰብኩም ነበር ብሏል። ነገር ግን የቡድን አጋሮቼ እገዛ አለበት፣ ሙሉ ቡድኑ ነው ያስቆጠረው፣ እኔም በውጤቴ ደስተኛ ነኝ ሲል ገልጿል። ሀገርኛ ሪፖርት